ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ደረሰ አየናቸው በኦክሲ ማርሴል ዩኒቨርሲቲ የመካከለኛው ዘመን የአፍሪካ ቀንድ ጥናትና ምርምር ፕሮግራም ተመራማሪ፣ በቀዳሚው ክፍለ ዝግጅታችን ኢትዮጵያ እንደምን የፍልሰትና የሰፈራ ውጤት እንደሆነች በማንሳት ከባንቱ እስከ ጨዋ ሰራዊት ፍልሰትና ሰፈራ አንስተው አስረድተዋል። ወደ ቀጣዩ ክፍለ ዝግጅታችን ያመራ ነው እንዲህ ነው የአክሱም ሰርወ መንግስትን ማክሰም ተከትሎ ከ12ኛው ክፍለ ዘመን ወዲህ ባሉት ጊዜያት የሰለሞናዊ ሰርወ መንግስት ወደ ደቡብ ኢትዮጵያ መስፋፋት ከመንፈሳዊው ክብረ ነገስትና ሰብአዊ ወሬት ዓለም ጋር ተሰናስለው ብዝሃንነትን ከመፍጠርና ኢትዮጵያዊ ብሔራዊ ማንነትን ከመቅረጽ አኳያ የነበራቸው ሚናና ተጽዕኖዎች ምን ነበሩ? በጣም ጥሩ ጥያቄ ነው በተለይ በአዜባዊነት ዙሪያ ላይ ወሳኙ የመንግስት ማስተዳደርና ማህበረሰቡን ከአንድ ወደ ደቡብ የመጣውን ማህበረሰብ ከሌላው ማህበረሰብ ጋራ ያሰናሰለ ያያያዘ ወይንም ያስተጋበረ እሳቤ ነው። አዜባዊነት ብለን ስንለ፣ የክብረ ነገስትን ስናየው፣ ታሪኩን ስናየው፣ ዓላማው ግን በግልጽ የሚነግረን ኢትዮጵያ የተስፋይቱ ምድር ናት። ሞዴሏም በእስራኤል ሞዴል ነው እና የእስራኤልን ሞዴል የወሰዱበት ምክንያት ግልጽ ነው። አንድ ትልቅ ራዕይ ነው የሰጠው ማለት። ይህ ማህበረሰብ በሰሜን ኢትዮጵያ የመጣ የክርስትና እምነት ተከታዮች ነገስታቱ ያነሱትበት ምክንያት እስልምና ከሰሜን አፍሪካ ወደ ደቡብ እየመጣ ኢትዮጵያ ላይ ደርሶ ነው የቆመው እና ያንን ራሳቸውን ለመከላከል ባደረጉት ዋነኛ ምክንያት ያንን አይዲዮሎጂ ወይም ርዕዮተ ዓለም ለማምጣት ወሰኑ ማለት ነው። ይሄ ክብረ ነገስት የሚሰጠን የሮድ ማፕ ነው። ለአንድ መንግስት መመስረቻ ሀሳብ ነው ያመጡት ኢትዮጵያ የተስፋይቱ ምድር ናት የሚለውን ነገር። በዚህ መሰረት ይሄንን ለማስተናሰል፣ ይሄንን ለማያያዝ የመጀመሪያው ነገር የተጠቀሙት እምነትን ነው፣ ሃይማኖትን ነው። ስለዚህ ሃይማኖትን ወደ ደቡብ በሚመጣበት ጊዜ በሃይማኖት ምክንያት የተደረገ ውጊያ እንደሌለ መያዝ ያስፈልጋል። ምክንያቱም ምናልባት የኢኮኖሚ ውጊያ ካልሆነ በስተቀረ ወይንም የሁለቱ የክርስትናና የእስልምና ፉክክር ውጊያ ካልሆነ በስተቀረ ክርስትናን ወደ ደቡብ ወደ ሲያመጣ አዜባዊነትን ይዞ ነው የመጣው። አዜባዊነት ማለት እኛ የኦሪታውያንን እኛ በኦሪት ዘመን የተስፋ ቃል ያለንን የሚለውን ሀሳብ በማስያዝ ያንን ማህበረሰብ አንተም ከዚህ በፊት አውሪታዊ ነበርክ በሚለው ህሳቤ ውስጥ አንተም የተስፋይቱ ምድር ኢትዮጵያ ነው ያለ ያለህበት ሁኔታ የሚሆነው ይሄ ነው ብለው በሃይማኖት በማስረዳት በላይ ያተኮረ እሳቤን በማስነሳቱ እያንዳንዱ አካባቢ ቀስ እያለ በተለይ መሪዎቹ ወደ ክርስትና በሚመለሱበት ጊዜ ወይም በሚቀየሩበት ጊዜ ይሄ የአዘቢያዊነት አስተሳሰብ ከክርስትናውም ባለፈ እኛ የምናየው በደንብ ካስተዋል ነው፣ በኢትዮጵያ ውስጥ ሁለቱ እውነቶች ማለት ነው። አዲሱ ኪዳንና የብሉ ኪዳኑን አንድ ላይ እያዋሃደ የመሄድ ማለት ነው። ለምሳሌ ኢትዮጵያዊ ወንድም ይሁን ሴት ለምን ይገረዛል ብለን ብንል፣ የመጀመሪያው ነገር የብሉ ኪዳንን ማህተም በራሱ ያደርጋል፣ ከዛ በኋላ ይጠመቃል። እንደዛ እያለው መስቀሉን ብናይ መስቀሎቹን ብናያቸው፣ ከታች የብሉ ኪዳንን ይወክላል፣ ከላይ ሳይ ደግሞ የአዲስ ኪዳን ይወክላል። እንደዚህ ሁለት ዱዋሊቲን ይዞ በህይወታችን ውስጥ እንዲኖር እያደረገና አስተሳሰብን ለውጥ እያመጣ ሲመጣ ማህበረሰቡም በዚህ አይነት ሁኔታ ነው። ይህን ሁለቱን ነገር እያያያዘ የእሱን እምነት እንኳን የቀድሞውን እምነት እንኳን ያንተ እምነት የአህዛብ እምነት የሚባለውን አይደለም ያንተ የተረሳ የጠፋው የኦሪት እምነት ነው ብለው በመራስ በማዋሃድ ያንን ማህበረሰብ በብዙ ቋንቋ ቢሆንም ወደ አንድ ሀሳብ የማምጣት ዝንባሌን በደንብ ያስፋፋና ማህበረሰቡ አንዱ ከአንዱ ጋራ ለምሳሌ አሁን በመስቀልም በምን የምንላቸው የባህል መመሳሰልን አምጥቷል ማለት ነው። ከዛም በላይ ኢትዮጵያ የሚለውን ሀሳብ በማህበረሰብ ውስጥ አስርጿል ማለት ነው። ስለዚህ ወታደርነት ብናያቸው ጫዋዎቹ ከተለያዩ ማህበረሰብ የወጡ ናቸው። ወይንም ነገስታቱ ጋብቻ ስናይ ለምሳሌ የሀድያውን ንግስት ኤሌንን ብናነሳት ከዚህ የመለጨ ነው ወደ ማህበረሰብ ወደ አንድ አዜባዊነት ሀሳብ በማደጋቸው ምክንያት ማህበረሰቡን ወደ አንድ ወደ አንድ አይነት ተመሳሳይ ባህል ዱን ከአንዱ ጋር በማዋሃድ እየተሄደበት ያኛውን ትቶ ሳይሆን ያኛውንም የኔ አካል ነው ብሎ በመውሰድ ያንን ወደ ማህበረሰብ የኢትዮጵያ ባህል የምንለውን ዛሬ በመካከለኛው ዘመን ነው የተፈጠረው እና ዛሬ የምናያቸው ቅርሶቻችን በሙሉ የመካከለኛ ዘመን ቅርሶች ናቸው። እነዚህ ቅርሶችን ስናያቸው ከዚህ አስተሳሰብ የመነጩ ናቸው። በኋላም እንደምናየው የሙስሊሙ ነገስታቱ ሱልጣኖችም በዚሁ አይነት ነገር ነው። እንደውም በጣም የታወቀው ንግግሩ የሳብራዲን ቀዳማዊ የሚባለው እኔም በዚህ በኢትዮጵያ ላይ የራሴን እስላማዊ መንግስት መሰርታለሁ ነው ያለው። ስለዚህ ወደ አንድ ሀሳብ፣ አንድ አገር፣ አንድ ኢትዮጵያ የሚባል እሳቤ ነበራቸው። ግን በብዙ የመንግስት አስተዳደር ስርዓት ማለት ነው የኢትዮጵያዊነትን በመመስረት በኩል የአዜባዊነት ሚና በጣም ከፍተኛ ነው ማለት ነው ሌላውን ለመቀበል ያለውን በማሳተፍ ቤት ወደድ ድረስ የደረሱት ጦር መሪዎች ወይንም የነገስታቱ የሀገር መሪዎች የነበሩት ወይንም የክልል መሪዎችን ብናያቸው ከክልል መሪነት ወደ ቤት ወደድ፣ የንጉሱ ግራና ቀኝ ቤት ወደዶች ይባላሉ። ጠቅላይ ሚኒስትሩና መከላከያ ሚኒስትሩ ማለት ይቻላል። ዝም ብሎ እንደው ለአድማጫችን ለማስረዳት ያህል የግራ ቤት ወደዱ የሚባለው የጠቅላይ ሚኒስትሩን ቦታ ነው የሚይዘው። የቀኙ ቤት ወደድ የሚባለው ደግሞ መከላከያ ሚኒስትሩን ሁኔታ ነው የሚያዩ። ስለዚህ እነዚህ ከተለያየ ወገኖች የመጡ ሰዎች ናቸው። አንዳንዶቹም እንደውም ወደ እስልምና ከእስልምና ወደ ክርስትና የተለወጡ ሰዎች ግን በዚህ በአዜብ ዓይነት አስተሳሰብ የነበሩ በአዜባዊነት አስተሳሰብን ተቀብለው ይህንን የመካከለኛው ማህበረሰብ ኢትዮጵያ በማቋቋም መሰረት ያስያዙበት በዚህ ጊዜ ነው ማለት ነው እና ንግስት ሌኒንም ስናነሳት ሐዲያ ብትወለድም የተቀበረችው ጎጃም ነው። የሰራችው ቤተክርስቲያን በርጦሎ ማርያም ይባላል። እና ይህንን በደንብ ያንን ማህበረሰብ የዛ መካከለኛው ማህበረሰብ ስናየው ከተበታተነበት ወደ አንድ የክርስቲያናዊ ጠንካራ መንግስት እንዲቋቋም አድርጓል ማለት ይቻላል። በፍልሰትና ሰፈራ በኩል ልዩና ሰፊ ሚና ይዞ የሚገኘው የኢማም አህመድ ኢብን ኢብራሂም ወይም አህመድ ግራኝ ወይም ግራጁ የተባለ ኢትዮጵያ ውስጥ የሚጠራው የአዳል ስርወ መንግስት በአጼ ግራዲዮስ ድል እስከተነሳ ድረስ በአጭር ጊዜ ውስጥ ግን ትልቅ የሆነ ተጽዕኖዎችን ማሳደር ችሏል። በ15 ዓመት ጦርነት ውስጥ በሃይማኖታዊ መስፋፋትና የሰፈራ እንቅስቃሴዎች የኢማም አህመድ ግራኝ ከስልምና መስፋፋት ጋር ተያይዞ ምን አይነት ልዩ ታሪክ አለው? በዚህ በሰፈራና እንቅስቃሴ ታሪክ ውስጥ በሀገር ኢትዮጵያ። አመሰግናለሁ። የሁለተኛው ምዕራፍ የፍልሰት እንቅስቃሴና ሰፈራ ማለት ነው። ኢማም አህመድ ጦርነት የምንለው ከቀደመው ይፋት መንግስት እሳቤ የተነሳ ነው። እንደሚለው የኢማም አህመድ ታሪክ ጸሐፊ ም እንደሚናገረው ወይንም በታሪካቸው እስልምና መረጃ ምንጮች እንደሚነግሩን ቃየ ነው በደምብ ካየናቸው እነሱ ሙስሊሞቹ የነበሩበት አስተሳሰብ አንድ እስላማዊ መንግስት በአፍሪካ ቀንድ ላይ መመስረት ነው። ይሄ ዋናው አላማቸው ነው። ያኛውም ክርስቲያኑ መንግስት አጥብቆ የያዘው እሱን ነው ይሄኛው። ስለዚህ ከዛ ከሰብረድን ጀምሮ እኔ የኢትዮጵያ ንጉስ እሆናለሁ ብሎ እንዳለው አስራተኛ ክፍለ ዘመን መጀመሪያ ጀምሮ በዛ ባለው መሰረት በአስራ ስድስተኛ ክፍለ ዘመን መጀመሪያ ላይ የተሳካ ይመስላል። ስለዚህ ኢማም አህመድ በአስራ አምስት ሀያ አንድ እንዳሸነፈ ቀጥታ ስናየው የምስራቁ ህዝብ ወደ ሰሜን፣ ወደ ደቡብ፣ ወደ መካከለኛው የኢትዮጵያ አካል ወደ ላይ እንደወጣ ላይ ድረስ ከባህረ ነጋሽ ደርሶ ያልነካው የኢትዮጵያ ስፍራ የለም። በዚህ ውስጥ የነበሩትን በዚህ ጦርነት የተሳተፉትን ህዝቦች ከሚነሱ ስንነሳ ከምስራቅ ያሉ አብዛኛዎቹ የሱማሌ የአፋር ወይንም የሀረላ ወይንም የፌዴስ የምንላቸው እነዚህ ባት የምንላቸው በጣም የታወቁ የምስራቅ ኮንፌዴሬሽን ነው የሚባለው። ምክንያቱም የእያንዳንዱ ትንንሽ መንግስትን ቢሆን የራሱ ስልጣንና የራሱ አስተዳደር፣ የራሱ መሪ ገራድ በሚባል ስላለው በራሱ የቆመ ስለሆነ በኮንፌዴሬሽን ደረጃ የነበሩ እነዚህ ናቸው። የኢማም አህመድን በጣም ብዙ ሺ ጦር የሚገመተውን ይዞ ከምስራቅ ወደ ደቡብ ኢትዮጵያ ከዛም ወደ ሰሜን የሄደው እና በዚህ ሂደት ውስጥ ብዙ የማህበረሰብ እንቅስቃሴ እንደሆነ ማየት ይቻላል። በተለይ በዶክተር ሙት የተሰራውን ካርታ ማየት በዚህ በጽሁፉ ላይ በደንብ ለእኛ በቀላሉ የኢትዮጵያን ሕዝብ እንቅስቃሴ በዚህ በአስራ አምስት አመት ጊዜ ውስጥ ከአስራ አምስት ሀያ አንድ እስከ አስራ አምስት ሰላሳ አምስት ድረስ ያለውን ጊዜ በደንብ ሊያሳየን ይችላል። ምናልባት በጣም ጥሩ ምሳሌ የምንላቸው በአምሃራ የሚባለው አገር ወይንም ግዛት በነበረበት ጊዜ አብዛኛዎቹ የነገስታቶቹ ተወላጆች አገር ስለሆነ አብዛኛው ቤተክርስቲያን የነበረው የነገስታት ቤተክርስቲያን የነበረው በጣም ክርስትና የጠበቀ የነበረበት ቦታ ነው እና ለውጡን የምናየው ከኢማም አህመድ በኋላ፣ ኢማም አህመድ ያለው ትክክለኛ በራሱ አስተሳሰብ እና በራሱ ፖለቲክስ ብናስበው ያንን የነገስታቱን ዋና ማዕከል የሆነውን ወደ ሃይማኖቱን ብንቀይር ሀገሪቱን በሙሉ እንይዛለን፣ ወይንም ሀገሪቱን በሙሉ ደግሞ ልክ ቀዳማዊ ሐቀዲን እንዳለው አንድ እስላማዊ መንግስት እንመሰርታለን በሚለው እሳቤ የመጀመሪያው ስራ የነበረው አምሐራ የሚባለውን ግዛት ያሉትን ሰዎች ወይ መሬት ወይ ሃይማኖት በሚለው ህጉ መሰረት፣ በዛ ምክንያት ግማሹ ሃይማኖቴን ያለ ወደ ሌላው ወደ አስቸጋሪው ወደ አባይ ሸለቆ ወይንም ወደ ጃማ ሸለቆ ወይንም ወደ ሞፈር ውሃ ሸለቆ እያሄደ ሸሽቶ ወደ መንዝ ወደ ጎጃም ሄደ ቢኖርም የተቀረው ግን ራሱ እስልምናን ተቀብሎ እስልምናን የራሱ ሃይማኖት አድርጎ ዛሬ ደቡብ ወሎ የምንሆነን አካባቢ በስልምና እንዲታወቅ አድርጎታል። ያ ቦታ ግን የነገስታቱ ዋነኛው ሰለሞናዊ መንግስታት መነሻ የሚባለው አምሃራ ነው። ሸዋ በኋላ ነው የሚመጣው። እና በዚህ ጊዜ ብዙ ጊዜ የሸዋ መንግስት ምናምን ይባላል። ግን ሸዋ በጣም የሌላ ጊዜ ዘመን ነው። ምክንያቱም ሸዋን ስናስብ እንደዚሁ የፍልሰት ውጤት ነው እና ከደቡብ ከቀድሞ ሙስሊሞቹ ራሳቸው የእስልምና መንግስት የሸዋ መንግስት የሚባል የእስልምና መንግስት ነበረ። በይፋት በሚፈርስበት ጊዜ ይፋት ሱልጣኑ ኦመር ውላስማ መጥቶ የሸዋን ሱልጣን ሲያስሸንፍ አብዛኛው ሰው የተሰደደው ወደ ደቡብ ሀዲያ ነው፣ ወደ ሀዲያ ነው፣ ወደ ባሊ ነው፣ ወደ ደቡብ ምዕራብ ነው የተሰደዱት ይላል። የዚህ የመጀመሪያው በአስራ ስድስተኛ ክፍለ ዘመን መጨረሻ ላይ የተጻፈው የአረብኛ ጽሁፍ በዚህ አይነት ሁኔታ ነው እንግዲህ ኢማም አህመድ ከፍተኛ ህዝብ እንቅስቃሴን እና አሰፋፈርን በመካከለኛው ኢትዮጵያ ዘመን የለወጠው ማለት ነው። ከዶክተር ደረሰ አየናቸው ጋር ያካሄድነው ቃለምልልስ በዚሁ አልተደመደመም። በቀጣዩ ክፍለ ዝግጅታችን ስለ ኦሮሞ መስፋፋትና አወዛጋቢ ስለሆነው የአፄ ሚኒሊክ በአፄ ዮሐንስ መንግስታቸውን ወደ ደቡብ እንዲያስፋፉ ምክር ለግሰዋል ስለሚለው የታሪክ ምንጭ